The voice of America. VOA. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን፣ እንደምናመሻችሁ የዛሬ ሰኞ ሐምሌ 14 2006 ዓ.ም ስርጭታችንን ይዤ ሳስተናግዳችሁ የማመሻው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት የዓለም የኤድስ ጉባኤ በአውስትራሊያ ሲጀመር በማሌዥያ አየር መንገድ ተሳፍረው ወደ ጉባኤው ሲያመሩ የተሳፈሩበት አውሮፕላን በጥይት ተመቶ በመውደቁ ሕይወታቸው ያለፉት ታዋቂ ተመራማሪዎች ታስበዋል። በሌላ ዜና በአዲስ አበባ ከተማ የዳቦ እጥረት መከሰቱን የተመለከተ ዘገባም ይዘናል። ረጅም ሰልፍ ያለ ጠዋት ጠዋት ቀን ደግሞ የለም ይባላል። አይኖርም። እኔም ስራ ነኝ፣ ሙሎ ያው ጠዋት ነው የምገዛ ወይ ጠዋትና ወይ ማታ ነው የምገዛ። ሰልፉ መብዛት የጀመረው አሁን አንድ ወር ሊሆነው ነው። አንዳንዴት እየሄዳለሁ። ነ እጥረት ተፈጥሯል ነው። የስንዴ እጥረት አለ ነው። ስለዚህ በመላገብ ተፈጥሯል። ታገሱን ነው እያሉ ነው ያሉት። አፍሪካ በጋዜጦችም ለምሽቱ ካካተት ናቸው ዘገባዎች አንዱ ይሆናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ። እንደምናመሻችው ዜናዎቹን የማሰማችው ቆንጅት ታዬ ነኝ። የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒክ በሀገራቸው ተመቶ የወደቀውን የማሌዥያ አየር መንገድ አውሮፕላን ምርመራ የምርመራውን መሪነት በአደጋው ከማናቸውም ቁጥሩ የበዛ ሰው ያለቀባት ኔደርላንድስ እንድትወስድ ሀሳብ ማቅረባቸው ተሰምቷል። ያትሴንዩክ ዛሬ በኬቭ በተካሄደ ጋዜጣዊ ጉባኤ ላይ ሲናገሩ አውሮፕላኑን ተኩሰው ጥለውታል በማለት በወነጀሏቸው በአፍቃሪ ሩሲያ ተገንጣዮች መናደዳቸውን ገልጠዋል። ሞስኮም በዚህ ጉዳይ እጇ አለ ብለዋል ጠቅላይ ሚኒስትሩ። ይህ በዚህ እንዳለ ሶስት የኔዘርላንድስ መርማሪዎች አውሮፕላኑ የወደቀበት ቦታ ደርሰዋል። አደጋው ከደረሰ አራት ቀናት የሆነው ቢሆንም የደቹ የምርመራ ቡድን መሪ የሟቾቹ አስከሬኖች የተቀመጡት በጥሩ አኳኋን ነው ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት ዓለም አቀፍ አካላት ወደ አደጋው ቦታ መግባት እንዲችሉ እንዲፈቀድ የሚጠይቅ ውሳኔ ዛሬ ከቀትር በኋላ ድምጽ ይሰጥበታል ተብሎ እየተጠበቀ ነው። ምክር ቤቱ ትናንት እሁድ በውሳኔው ዙሪያ ኒውዮርክ ላይ ተሰብስቦ ተነጋግሮበታል። የአውስትሬሊያ ጠቅላይ ሚኒስትር ቶኒ አበት የውጭ ጉዳይ ሚኒስትራቸውን ጁሊ ቢሸፕን ውሳኔው እንዲያልፍ ቅስቀሳ እንዲያደርጉ ወደ ዩናይትድ ስቴትስ ልከዋቸዋል። አውስትሬሊያ በማሌዥያው አውሮፕላን አደጋ ቢያንስ ሰላሳ ሰባት ዜጎቿ ሞተውባታል። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ሰርጥ በአስቸኳይ የተኩስ አቁም እንዲደረግ መጠየቁ ተሰማ። እስራኤል በሀማስ ነውጠኞች ላይ በየብስና በአየር ጥቃቷን የቀጠለች ሲሆን በጥብጡ እየተባባሰ መምጣቱ ያሳሰበው መሆኑን ምክር ቤቱ አስታውቋል። የጸጥታው ምክር ቤት መግለጫውን ያወጣው ትናንት እሁድ ማታ አስቸኳይ ስብሰባ ካደረገ በኋላ መሆኑ ታውቋል። የወቅቱ የምክር ቤቱ ፕሬዚደንት የሩዋንዳ አምባሳደር ኢዩጂን ጋሳና አስቸኳይ ስብሰባው የሚያስደምም ሲሉ ገልጸውታል። ሲቪሎችን ከጥቃት መጠበቅን ጨምሮ ሰብአዊ ሁኔታው እንዲሻሻል ምክር ቤቱ ጥሪ አቅርቧል። ግጭቱ ከሁለት ሳምንታት በፊት ከተቀሰቀሰ ወዲህ ትናንት እሁድ ከምንጊዜውም ቁጥሩ የበዛ ሰው ያለቀበት መሆኑ ታውቋል። በውጊያው ቢያንስ 65 ፍልስጤማውያንና ሁለት የአሜሪካ ዜጎችን ጨምሮ 13 የእስራኤል ወታደሮች መገደላቸውን ለማወቅ ተችሏል። በተባበሩት መንግስታት ድርጅት የፍልስጤም አምባሳደር ሪያድ ማንሱር በህዝባችን ላይ የሚካሄደውን ጥቃት የሚያወግዝና በአስቸኳይ ጥበቃ እንዲደረግላቸው የሚጠይቅ የጸጥታው ምክር ቤት ውሳኔ ይተላለፋል ብለን እንጠብቃለን ብለዋል። በድርጅቱ የእስራኤል አምባሳደር ሮን ፕሮሶር በበኩላቸው ስብሰባው ከማብቃቱ አስቀድሞ ባሰሙት ንግግር የእስራኤል ወታደራዊ ዘመቻ ሊያበቃ የሚችለው ከጋዛ የሚተኮሰው ሮኬት ሲያቆም ብቻ ነው ብለዋል። በአውስትሬሊያ ሜልበርን ከተማ የተከፈተው ሀያኛው የዓለም አቀፍ የኤድስ ጉባኤ ተካፋዮች ዛሬ የመጀመሪያ የሙሉ ቀን ንግግሮች፣ ሴሚናሮችና በአሁኑ ወቅት ወረርሽኙ ያለበትን ደረጃ የሚመረምሩ ስብሰባዎችን ሲያካሂዱ ብለዋል አስራ ሁለት ሺህ የሚሆኑት ሳይንቲስቶች ተሟጋቾችና ከቫይረሱ ጋር የሚኖሩ ሰዎች ለበሽታው እየተሰጠ ያለውን ማህበራዊ ማህበረሰባዊ ምላሽ እንዲሁም የበሽታው መከላከልና የሕክምና እርምጃዎችን ለማፋጠን ስለሚቻልበት መንገድ እየተወያዩ እስከፊታችን አርብ ድረስ ይቆያሉ። ባለፈው ሳምንት በዩክሬን የአየር ክልል በመብረር ላይ እንዳለ ተመቶ በወደቀውና 298ቱ መንገደኞች በሙሉ ባለቁበት የማሌዥያ አየር መንገድ አውሮፕላን ውስጥ ወደ ኤድስ ጉባኤው ለመጓዝ ተሳፍረው ለነበሩት ልኡካን በትናንቱ እሁዱ የጉባኤ መክፈቻ ስነ ስርዓት ላይ የህሊና ጸሎት እንዲካሄድ የዓለም አቀፍ የኤድስ ማህበር ፕሬዚደንት ፍራንሷ ባሬሴኑሲ መጠየቃቸው ታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመንግስት ሰራተኞች የተመሳሳይ ጾታ አፍቃሪዎች ላይ በስራ ቦታ የሚደርስ አሎ የሚከለክል ትዕዛዝ ማስተላለፋቸው ታውቋል። ፕሬዚደንት ባራክ ኦባማ ትዕዛዝ እንደሚያስተላልፉ ባለፈው ወር ይፋ ሲያደርጉ አሜሪካውያን በማንነታቸው ከስራ እንባረራለን ብለው መሳቀቃቸው በእጅጉ የሚያስከፋና የተሳሳተ ሁኔታ ነው ማለታቸው ይታወቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዚር ነኝ። የዓለም የኤድስ ጉባኤ በአውስትራሊያ ሲጀመር በማሌዥያ አየር መንገድ ተሳፍረው ወደ ጉባኤው ሲያመሩ የተሳፈሩበት አውሮፕላን በጥይት ወይም በሚስል ተመቶ በመውደቁ ሕይወታቸው ያለፉት ታዋቂ ተመራማሪዎች ታስበዋል በደረሰው የአውሮፕላን አደጋ ለሞቱት አንድ መቶ የሚሆኑ በኤችአይቪ ኤድስ ዙሪያ የሚሰሩና ተመራማሪዎች ሁኔታቸው በዓለም አሳዛኝ ሆኗል ምስራቅ ዩክሬን ላይ ወድቆ የተከሰከሰው የማሌዥያ አውሮፕላን 298 ተሳፋሪዎች መካከል እነዚህ ተመራማሪዎች ነበሩበት የአውስትሬሊያ ጠቅላይ ሚኒስትር አውሮፕላኑን መትተው የጣሉት የሩሲያ ደጋፊ ኃይሎች ናቸው ሲሉ ከሰዋል። የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፖል ከሲድኒ የላከችውን ዘገባ አዳነች ሳየት አቀርበዋለች። ከአምስተርዳም ወደ ኳላላምፑር ይበር ከነበረው አይሮፕላን ተሳፋሪዎች ብዙዎቹ ሜልበርን አውስትሬሊያ በሚጀመረው አብይ ኤድስ ህመም ጉባኤ ለመሳተፍ ይጓዙ የነበሩ የተከበሩ ተመራማሪዎችና በሽታውን ለማጥፋት የሚታገሉ ሰዎች ናቸው። በኤች አይ ቪ ኤድስ ላይ በሚደረገው ትግል አብይ ቦታ የነበራቸው ተማራማሪዎች ማለቅ ትልቅ ሐዘን አስከትሏል። የዓለም አቀፍ የኤድስ ማህበረሰብ ፕሬዝዳንት የነበሩት ዳቹ ተማራማሪ ጆፕ ላንግ ከሞቱት ጠበብት መካከል ናቸው። የአውስትሬሊያው ጠቅላይ ሚኒስትር ቶኒ አበት አውሮፕላኑን መትተው የጣሉት የሩሲያ ደጋፊ ኃይሎች ናቸው ስለ ጉዳዩ የሩሲያን አምባሳደር ጠርቼ አነጋግራለሁ ብለዋል። ለሀገሪቱ ምክር ቤት ባደረጉት ንግግር እመቤት አፈ ጉባኤ፣ ዛሬ ለሀገራችንና ለዓለም የጨለመለት ነው። የማሌዥያ አየር መንገድ ኤምኤች 17 ምስራቅ ዩክሬን ላይ ተተኩሶበት ወድቆ በመከስከሱ 295 ሰዎች ተገድለዋል። ተኳሾቹ በሩሲያ የሚደገፉ አማጽያን ሳይሆኑ አይቀሩም። ቢያንስ 27 አውስትራሊያውያን ከሞቱት መካከል ናቸው። መዲናው የኤድስ ጉባኤ የሚካሄድበት ሜልበርን የሆነው የቪክቶሪያ ክፍለ ሀገር መሪ ዴኒስ ነፕታይን በአይሮፕላኑ የነበሩት የጉባኤው ተሳታፊዎች ስንት እንደሆኑ በተጨባጭ ለማወቅ ባለሥልጣኖች እየጠየቁ ናቸው ብለዋል። ሪንግ ወደ ኤድስ ጉባኤ ያምሮ የነበሩ ተሳታፊዎች ቁጥርን በሚመለከት የተለያየ አሀዝ ነው ያለው። በዓለም የታወቁ የኤድስ ተመራማሪዎች የሕክምና ሳይንቲስቶችና ዶክተሮች እንደነበሩ ነበሩ እናውቃለን። ሆነም ወደ ጉባኤው ያመሮ የነበሩ ሌሎች ሰዎችም እንደ ነበሩም እናውቃለን። ስለሆነም ቁጥራቸው በተጨባጭ አይታወቅም። ብዙ እንደ ነበሩ ግን አያጠራጥርም። ዓለም አቀፍ የኤድስ ማህበረሰብ ዛሬ ባወጡት መግለጫ አደጋው በጉባኤው ላይ የሚኖረውን አንደምታ እያጠኑ እንደሆነ ገልጸዋል። ሆኖም ሟቾቹ ባልደረቦቻቸው በኤድስ ላይ በሚካሄደው ትግል ያሳዩትን ከፍተኛ ቁርጠኛነትና ያደረጉትን የማይተካ አስተዋጽኦ ለማሰብ ጉባኤው በእቅዱ መሰረት ይካሄዳል ብለዋል። የዩናይትድ ስቴትስ ባለሥልጣኖችም አይሮፕላኑ የተመታው በሚሳይል ነው ይላሉ። ኡክራይን ላይ ደግሞ የሀገሪቱ ባለሥልጣኖችና የሩሲያ ደጋፊ አማጽያን እርስ በራሳቸው እየተካሰሱ ነው። የኡክራይን ጠቅላይ ሚኒስትር ፔትሮ ፖሮሼንኮ በቴሌቪዥን ባደረጉት ንግግር የሽብር ተግባር ነው በማለት ሙሉ በሙሉ ምርመራ እንዲደረግ ጥሪ አቅርበዋል ሁሉም ተጠያቂ ይሆናል በኃላፊነት ይጠየቃል እነዚህን አሸባሪዎች የሚደግፍ ሁሉ ማለት ነው የሩሲያ ፌዴሬሽንንና መንግሥትንም ያካትታል ሩሲያ በጉዳዩ እጄ የለበትም ብላለች። የዩክራይን አማጺያን በበኩላቸው በምርመራው ተግባር ለመርዳት እንደተስማሙና መርማሪዎች አይሮፕላኑ በተከሰከሰበት ቦታ ድረስ ገብተው እንዲያጠኑ ሀሳብ ማቅረባቸው ተዘግቧል። የኒዘርላንድስ ባንዲራዎች በአይሮፕላኑ አደጋ ለሞቱት 173 ዳቾች ሀዘን ዝቅ ብለው ተሰቅለዋል። ተሳፋሪዎቹ የስምንት ሀገሮች ተወላጆች እንደነበሩ ታውቋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ ሌሎቹ የዓለም መሪዎች ሁሉ ሀዘናቸውን ገልጸዋል። የብሔራዊ ጸጥታ ቡድኔ ከዩክሬን መንግሥት ጋር በቅርበት እንዲሠራ መመሪያ ሰጥቻለሁ። ዩናይትድ ስቴትስ አደጋው እንዴትና ለምን እንደደረሰ በሚደረገው ምርመራ የሚያስፈልገውን ሁሉ እርዳታ ታደርጋለች። ለንደን ውስጥ አስቸኳይ ስብሰባ ከተደረገ በኋላ የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሮን በአይሮፕላኑ ላይ የደረሰው አደጋ አስደንጋጭና ዘግናኝ ነው ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ሆላንድ ደግሞ አስከፊ የሆነ ትራጀዲ ብለውታል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችን በ1431 መካከለኛ ሞገድ እስከ ምሽቱ አንድ ሰዓት ተኩል ድረስ ይዘልቃል። አዲስ አበባ ውስጥ ረዣዥም የዳቦ ሰልፎች እየታዩ ነው። የከተማዋ ነዋሪዎችም ከፍተኛ የዳቦ እጥረት አለ ሲሉ ቅሬታ ያሰማሉ። እነዚሁ ነዋሪዎች በገለጹት መሠረት ያለው የዳቦ ምርት እጥረት ቤተሰቦችን ጎድቷል። የዳቦ መጋገሪያ ባለቤቶች ደግሞ በበኩላቸው መንግሥት በቂ የስንዴ ዱቄት እንደማይሰጣቸው ያስረዳሉ። እስክንድር ፍሬው ባለፈው ሳምንት ሁኔታውን በመዲናዋ ተዘዋውሮ ዘግቧል። አዲስ አበባ ከሜክሲኮ አደባባይ ወደ ቄራ በሚወስደው መንገድ ሸዋ ዳቦ ከሚባለው ድርጅት መሸጫ ሱቆች አንዱ ትናንት አመሻሹ ላይ ከዚህ ዳቦ ቤት በራፍ ከተሰለፉት ደንበኞች የተወሰኑት የፈለጉትን አላገኙም። ዳቦ አጥተው ሲመለሱ ካነጋገርኳቸው አንዱ አቶ ስዩ ማዶላ ከቅርብ ጊዜ ወዲህ ዳቦ የማያገኙባቸው አጋጣሚዎች እየጨመሩ መሆኑን ይናገራሉ። ረጅም ሰልፍ ያለ ጠዋት ጠዋት ቀን ደግሞ የለም ይባላል። አይኖርም። እኔም ስራ ነኝ። ሙሎ ያው ጠዋት ነው የሚገዛ ወይ ጠዋትና ወይ ማታ ነው የሚገዛ። ማታ ይኸው መጥቼ እንደዚህ የለም አሁን የሚለው ነው። ምናምን ገዝቼ ሄድኩ። አሁን አለቀ ተብለው ሌላ አይነት ነገር ነው። ሌላ አይነት ዝም ብሎ ጣፋጭ፣ ባዶ እጅ ላለመሄድ እሱን ገዝቼ እየገባሁ ነው አሁን። እኔም ተመልክቼ ነበር፣ ሰልፍ ነበረ። ስለዚህ እርሶ አላገኙም? የተወሰነ ሰው አግኝቶ ሄደ። ሌላዋ አስተያየት ሰጪ ሰልፍ ይዘው ተራ እየጠበቁ ያነጋገርኳቸው ወይዘሮ ናቸው። ሰልፉ መብዛት የጀመረው አሁን አንድ ወር ሊሆነው ነው። አንዳንዴ ጥዬ እሄዳለሁ። እኔ ከዛ ተሰልፈን እዛ ጋ ስንደርስ ዳቦ የለም ይላሉ። የሚያልቅባቸው አጋጣሚዎችም አሉ ማለት ነው? ያልቃል። ተሰልፈን እዛ ጋ ደርሰን ዳቦ ያልቃል፣ እንሄዳለን። ምንድነው ምክንያቱ እናንተ እስከምታውቁት ድረስ? ምንም አንድ ቀን ገብቼ ያነጋግሬያቸው ነበረ ስንዴ የለም ነው ያሉት። ቤተሰብ ቤት ነው የምትገዢው? አንቺ ባለትዳር ነች? ልጆች አሉሽ? አንድ ልጅ አለኝ። እና የልጄ መግዚታ ልጅ ሌላ ቦታ ዳቦ ኳሊቲነቱን ስለምንጠራጠር እዚህ ነው የምገዛው ሁሌ። ተሳልፈን ነው ምንገዛው። ለተጠቃሚዎች የሚያቀርቡት የዳቦ ቁጥር መቀነሱን ያረጋገጡት የዳቦ ቤት ባለቤቶች ደግሞ ከመንግስት በድጎማ የሚያገኙት የስንዴ መጠን የተወሰነ ቅናሽ ማሳየቱን በምክንያትነት ጠቅሰዋል። ስማቸው እንዲገለጽ ያልፈለጉ የዳቦ ቤት ባለቤት የራሳቸውን ድርጅት መነሻ በማድረግ ያብራራሉ። ተፈቅዶ ልኝ ወስድ የነበረው አርባ አምስት ኩንታል ነበረ ያ አርባ አምስት ኩንታል ደግሞ ቀንሶ አሁን ወደ ሰላሳ አራት ሆኗል። እሱን በየ አስራ አምስት ቀኑ አስራ ሰባት ኩንታል ወስዳለሁ ትልቁ ደግሞ አሁን ችግሩም እንግዲህ የወሩን ኮታ በየ አስራ አምስት ቀን ስንወስድ ልክ አስራ አምስተኛው ቀን ላይ ወስደን የሚቀጥለውን አስራ አምስት ቀን መሙላት አለበት የምንወስደው አሁን በመሀል እነሱ ደግሞ አሁን ጥጥረት አለ ብለው የአስራ አምስቱን ቀን ባልሰጡን ጊዜ ሳምንት በቆየን ጊዜ የሚቀጥለው አስራ አምስት ቀን ይገፋና የአስር ቀንና ሳምንት ጊዜ ሲወጣ ይሄንን ወደ ወራቶች ስታሰለው የሶስት ወር መውሰድ የነበረብህን ወደ አራት ወር ይገባል ማለት ነው። ከኮታውም መቀነስ በተጨማሪ እንደገና ይሄ የሚፈጠረው መሀል ላይ ቀናቶች ክፍተት ፈጥረው ብዙ እኛ ላይ ስራ ጫና በጣም ፈጥሮብናል። ጥያቄ አቅርባችሁ ታውቃላችሁ? ለምሳሌ የሚመለከተውን የከተማው መስተዳድር አካል ምንድን ነው ምክንያቱ ለምንድን ነው የቀነሰብን የሚል ነገር ምንድ የተሰጣችሁ ምላሽስ? እጥረት ተፈጥሯል ነው፣ የስንዴ እጥረት አለ ነው፣ ስለዚህ በመላገድ ተፈጥሯል ታገሱን ነው እያሉን ያሉት። በአጠቃላይ በስራችሁ ላይ በምታቀርቡ በዳቦ አቅርቦት ላይ እንዴት ነው ተጽዕኖ የሚገለጸው? ምን እየሆነ ነው? ለምሳሌ በእናንተ ዳቦ ቤት አካባቢ አሁን ለምሳሌ ይህኛውን መንግስት የሚሰጠን ዳቦ ቤት ያው በተመን እየተሸጠ ያለው ለምሳሌ መቶ ግራሙን በብር ከሀያ ሽጥ ብሎ ደንብ አለ። ከዛ በላይ መሸጥ አትችልም? ግራሙን መቀነስ አይችልም፣ በዛ ግራም ነው። ስለዚህ ይህንን ሂሳብ ስታሰላው ከኩንታል የምታወጣው ዳቦና የምትሸጠው ትርፋ አለ። መንግስትም ይህን ትርፍ አውቆ ነው ባይዘዌ ይሄ ተመን ሲወጣ ከሶስት አራት አመት በፊት ነው። ያን ጊዜ የነበሩ ዋጋዎች ደግሞ በጣም ራሱ ይሄ ዋጋውን መስተካከል አለበት። አሁን እንደ ስራ ስታየው መንግስት በስምንት መቶ ብር ዱቄት ይሰጠሃል። ያን ጊዜ የነበረው የእርሾና ና የማሻሻያ ሌሎች ግብአቶች ከእጥፍ በላይ ጨምረዋል። እርሾ ለምሳሌ ዛሬ ሶስት ከአመትና ምናምን ወደ አራት መቶ ብር ሶስት መቶ ብር የነበረው አሁን ዘጠኝ መቶ ብርና አንድ ሺ ብር ነው። እነዚህ ሁሉ ግብአቶች ከነበረው ትርፍ እየተጣበበ ነበር እየሰራ ነው የነበረው። አሁን መልሶ ዋናው ግብአት ዱቄቱ ይሄ ሲሆን ወደ ገበያ ልውጣ ስትል ስምንት መቶ ብር የምታገኘውን ዱቄት አንድ ሺ ሶስት መቶ ብር ገብቷል አሁን። ስለዚህ አያዋጣም። ኪሳራ ነው ማለት ነው። ከመንግስት በድጎማ በሚቀርበው ስንዴ ላይ የመጠን መቀነስ መኖሩን ያረጋገጠው የአዲስ አበባ አስተዳደር ግን መሰረታዊ የሆነ የዳቦና የስንዴ እጥረት ግን የለም ብሏል። የአስተዳደሩ የንግድ ቢሮ ኃላፊ አቶ ሺሰማ ገብረስላሴ ለቪኦኤ ሲናገሩ እጥረት የሚያስብል ሰልፍ የሚያስብል ነገር እንደሌለ ነው ያብራሩት አንዳንድ የተሻለ ዳቦ አለበት በሚባልበት ቦታ ላይ ሰልፎች ይኖራሉ እንጂ ይሄ ነው የሚባል መሰረታዊ የዳቦ እጥረት ወይም የስንዴ እጥረትም የለም። በመቶ ሺዎች የሚቆጠር ኩንታል በየወሩ ገበያ ውስጥ እናስገባለን። ይሄ ስናስገባ ከነበረው አንጻር የተወሰነ መቀነስ አለ። ይህም ከሳምንት በኋላ የሚስተካከል ነው። አሁን እጅ ላይ ያለው ስንዴ ራሱ ገበያ ውስጥ ቢገባ፣ ለዳቦ ቤት የተሰራጨው ዱቄት ተጋግሮ ቢወጣ ያናህል እጥረት የሚያስብል ሰልፍ የሚያስብል ነገር ያለ አይመስልም፣ የለም። እዚህ ላይ አቶ ሽሰማ ለምሳሌ በድጎማ ንሰጠው የነበረው ላይ መጠነኛ መቀነስ ታይተዋል ብለዋል። ምን ያህል ነበር በድጎማ የምትሰጡት? እንዴት ነው ዳቦ ቤቶች በአብዛኛው ስንዴውን የሚያገኙት የነበረው አሁን ቀነሰ ያሉት በምን ያህል ነው? ቁጥሩ ካለት ቁጥሩ አለ። በዋነኛነት የኢትዮጵያ እህል ንግድ ድርጅት አለ። ይሄ እህል ንግድ ድርጅት ለዱቄት ፋብሪካዎች ስንዴውን ይሰጣል። ዳቦ ቤቶቹ ከፋብሪካው ጋር ትስስር ተፈጥሮላቸዋል። ስለዚህ እየገዙ ከፋብሪካ እየወሰዱ ዳቦ ይጋግራሉ ማለት ነው። በዚህ ነገር ከ8 መቶ በላይ ዳቦ ቤቶች አሉ። አዲስ አበባ ውስጥ ግስስር የተፈጠረላችሁ፣ በዚህ መንገድ ነው የሚሰራጭ። እንግዲህ ዱቄት አምራችሁ ካልሰጠ ዳቦ ቤቱ ይቆጣጠራል ራሱ ጥቅሙ ስለሆነ ማለት ነው። እንግዲህ እኛ መጨረሻ ላይ በግራም የተስማማንበት አለ። እኛ እስከ ደጎምን ድረስ ይህንን ግራም በዚህ ዋጋ ትሸጣላችሁ ብለን በውል ነው እየሰራን ያለ ነው። ይህንን ነው የምንቆጣጠረው። ከዚህ አንጻር አንዳንድ ችግር የፈጠሩ አንድ ሰባ ያህል ዳቦ ቤቶች ላይ እርምጃ ወስደናል። ምን አይነት እርምጃ? ሚዛኑን የማጉደል የማሸግ ነው የማስወጣት ነው ከሲስተሙ ይሄ ማለት ግን ገበያ ውስጥ ለምሳሌ እህል በረንዳ ስንዴ አለ። ከገበያ እየገዙ የሚፈጩ ፋብሪካዎች አሉ። ከገበያ የገዙትን ዱቄት አውጥቶ ገበያ ውስጥ የሚሸጡ አሉ። ገበያው በፈቀደላቸው መጠን ይህን እንዲሰሩ የተከለከለ ነገር የለም ማለት ነው። ስለዚህ ይሄኛው ስንዴ በተለያዩ ነገሮች ስለሚያወርድ ጭምር ነው። ስንዴ ስታቀርብ የመኮረኒ ዋጋ ይቀንሳል፣ የፓስታ ዋጋ ይቀንሳል። እንደዚህ አይነት ነገሮች እነዚህ ጥረት ሲያጋጥም ደግሞ በተቃራኒው የዋጋ የመጨመር አዝማሚያ ይታያል። ይሄ ገበያው የሚያመጣው ነገር ነው። በድጎ ማምሰጠው የነበረው ላይ ቅናሽ ታይተዋል ያሉትን ቁጥሩን አልነገሩኝም። በአማካይ ለምሳሌ አምና ሐምሌ ላይ መቶ ሰባ ሺህ ኩንታል እናሰራጭ ነበር። አሁን መቶ ዳቦ ቤቶች ማለት ነው። አሁን መቶ ሀያ ለሸማቾች መቶ ወሰነ የሸማቾች ከሶስት ፐርሰንት ከአራት ፐርሰንት ማሰን አይበልጥም። እነሱ እንደውም ዱቄት ለሚፈልግ ሰው የሚሸጡት ነው እንጂ ለነጋዴ የሚያስተላልፉትም አይደለም። ዞሮ ዞሮ የአምሳ ሺ አርባ ሺ ኩንታል በአማካይ ከወሰድ ነው። የአመቱን ሙሉ ደምረን ስናየው ይህን ያህል ነው የሚባል አይደለም። የቀነሰው ሀያ ሺ አንድ ወር ላይ አስር ሺ ኩንታል ሊቀንስ ይችላል። አንድ ወር ላይ ሀያ ሺ እሱም ከሚቀጥለው ሳምንት ጀምሮ የሚስተካከል ነው። ትራንስፖርት የመሳሰሉት ጉዳዮች ችግር ካላጋጠሙ በስተቀር ከሚቀጥለው ሳምንት ጀምሮ ይስተካከላል። ሲሏት ሲሰማ ለምሳሌ ይሄ ቀንሷል ያሉት በድጎማ ይሰጥ የነበረው ስንዴ ወደ ቦታው ይመለሳል ማለት ነው፣ መጠኑ ወደ ቦታው ይመለሳል ማለት ነው። በድጎማ በሚሰጠው የስንዴ ዱቄት ላይ ቅናሽ መደረጉ የተለያዩ ዳቦ ቤቶችን የሚነካ ቢሆንም ሰልፎች የሚታዩት ግን ከዋጋም ሆነ ከጥራት አንጻር የተሻለ ዳቦ አለ በሚባልባቸው መሸጫዎች ብቻ መሆኑን ተመልክቻለሁ። ያነጋገርኳቸው ተጠቃሚዎችም ይህንኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው በ በ1431 መካከለኛ ሞገድ እንዲሁም በናይልሳት ሳት ታገኙናላችሁ። ስለ አፍሪካ በዓለም ጋዜጦች የተጻፉ ዘገባዎችን ጨምቆ የሚያቀርበው አፍሪካ በጋዜጦች ይቀጥላል። አዳንች ሳየነች የምታቀርበው አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የጤፍ አቅርቦትና ፍላጎት እንዳልተመጣጠነ ተገለጸና የኢቦላ በሽታ በምዕራብ አፍሪካ መዛመት የሚሉት ርዕሶች ነው ዛሬ የምንመለከተው። ዚ አፍሪካ ሪፖርት የተባለው ወርሃዊ መጽሔት ባወጣው ጽሑፍ መሰረት ኢትዮጵያ ውስጥ የጤፍ አቅርቦት የህዝብን ፍላጎት ሊያሟላ አልቻለም። የሀገሪቱ ማዕከላዊ አሃዝ አገልግሎት የጤፍ ምርት ከአምና እስከ ያዝነው ዓመት ባለው ጊዜ ውስጥ ከዛ በፊት ከነበረው 157 ሚሊዮን ወደ 197 ሚሊዮን ኪሎ ግራም ከፍ እንደሚል ቢገልጽም ለጤፍ ያለው ፍላጎት በጣም ከፍተኛ በመሆኑ ከህዝቡ ፍላጎት ጋር ሊመጣጠን አልቻለም ይላል። የህዝብ ብዛት እያደገ በመሄዱ፣ የገንዘብ ግሽበት ከፍ በማለቱ፣ የመካከለኛው መደብ የጤፍ ተጠቃሚነት እየጨመረ በመሆኑ የጤፍ ዋጋ ኑሯል። የአንድ ኪሎ ጤፍ ዋጋ ከ17 እስከ 21 ብር ደርሷል። የዋጋው መናር አንዳንድ ጤፍ አምራቾችን ሊጠቅም ቢችልም ለድሃው ወገን የማይቀመስ እየሆነበት ነው ሲል መጽሔቱ ያወሳል። የኢትዮጵያ መንግሥት እስከ መጪው ዓመት ባለው ጊዜ ውስጥ የጤፍ ምርት በእጥፍ እንዲጨምር ይፈልጋል። ይህን መሠረት በማድረግም ካለፉት ሁለት ዓመታት ወዲህ የበዛና የተሻለ ምርት ሊያስገኝ የሚችል የጤፍ አይነት ሲከፋፈል እንደቆየ የጤፍ እርሻ ዘዴ እንዲሻሻልም ጥረት እንደሚደረግ ዘ አፍሪካ ሪፖርት መጽሔት ያወጣው ጽሑፍ ጠቅሷል። ጤፍ ካልሲየም፣ አይረንና ፕሮቲን የተባሉት ገንቢ ንጥረ ነገሮችን ያቀፈ በመሆኑ ከኢትዮጵያ ውጭም ቢሆን ተፈላጊነቱ እያደገ ሄዷል። ይሁንና እንደ አውሮፓ አቆጣጠር ከ2006 ዓ ም አንስቶ ከ8 ዓመታት በፊት አንስቶ ማለት ነው። ጤፍ ወደ ውጭ እንዳይላክ ስለታገደ የሀገሪቱ ጤፍ አምራቾች በውጭ ሀገራት ያለውን ተፈላጊነት ተጠቃሚ ሊሆኑ አልቻሉም። የኢትዮጵያ መንግስት በአሁኑ ወቅት ጤፍ ወደ ውጭ እንዳይላክ የደነገገውን ሕግ የማንሳት እቅድ የለውም። የጤፍ ምርት በእጥፍ እንዲጨምር የሚደረገው ጥረት ከተሳካ ግን ሁኔታው ሊለወጥ እንደሚችል መጽሔቱ ያወሳል። የጤፍ እንጀራ ግን በግል ነጋዴዎች ወደ ውጭ ሀገራት እየተላከ እንደሆነ መጽሔቱ ሲገልጽ ማማፍረሽ የተባለው የንግድ ተቋም ብቻ በሳምንት አስር ሺህ የሚሆን እንጀራ ወደ ዩናይትድ ስቴትስ፣ ጀርመን፣ ስዊድን እና ፊንላንድ ይልካል ይላል። የማማፍረሽ ኃላፊ አቶ ኃይሉ ተሰማ አሁን የምንልከው እንጀራ በውጭ ሀገራት ለሚኖሩት ኢትዮጵያውያን ብቻ ነው። ለወደፊቱ ግን በዩናይትድ ስቴትስ አምሳ ከመቶ የሚሆነውን ለአካባቢው ገበያዎች እናቀርባለን የሚል እምነት አለን ማለታቸውን ዘ አፍሪካ ሪፖርት የተባለው መጽሔት ላይ የወጣው ጽሑፍ ጠቁሟል። ዋሽንግተን ፖስት ጋዜጣ ደግሞ ኢቦላ በሽታ በምዕራብ አፍሪካ ከዚህ ቀደም ታይቶ በማይታወቅ መልኩ እየተዛመተ ነው። በቅርብ ጊዜ ሊገታ የሚችል መሆኑን የሚያሳይ ምልክትም የለም ይላል። የኢቦላ በሽታ በምዕራብ አፍሪካ እንደገባ የሚያሳዩ ምልክቶች ባለፈው ግንቦት ወር ከታዩበት ጊዜ ወዲህ 706 ሰዎች እንደታመሙ ተረጋግጧል። ከእነሱም እስካለፈው ቅዳሜ ባለው ጊዜ 397 ሰዎች ሞተዋል። ከታመሙት 56 ከመቶ ማለት ነው። በሽታው መጀመሪያ የገባው ጊኒ ውስጥ ሲሆን ወደ ኋላ ላይቤሪያ እና ሲራሊዮን ውስጥም እንዳለ ታወቀ። የሦስቱም ሀገሮች የጤና ጥበቃ መሠረተ ልማት ደካማ ነው። ኢቦላ ለሞት የሚዳርግ ተላላፊ በሽታ ነው። መጀመሪያ ላይ የትኩሳትና የድካም ስሜት፣ የሰውነት መቀጥቀጥ ስሜት፣ የራስ ሕመምና የጉሮሮ መሻከር ስሜት ያሳድራል። ውሎ አድሮ ደግሞ ወደ ተቅማጥና ሽቅም ማለት አድጎ ወደ ሰውነት አካላት መስራት ማቆምና ደም መፍሰስ ያመራል። መጨረሻው ሞት ነው። በሽታውን ለመከላከል መደረግ ያለበት የመጀመሪያው እርምጃ ታዲያ በሽታው ሳይዛቸው አልቀረም በሚል የሚጠረጠሩትን ሰዎች ከተቀረው ማህበረሰብ መለየት ነው። በአካባቢው ያሉት ነዋሪዎችም እንዴት በሽታውን ሊከላከሉ እንደሚችሉ ማስተማር ያስፈልጋል፣ ይላል ዘገባው። በተለይም ለበሽታው ሊጋለጡ የሚችሉት የታመሙት ሰዎች ቤተሰቦችና የሚያስታምሟቸው የሕክምና ሰራተኞች እንደሆኑ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያስረዳል። ኢቦላ ከእንስሳት ወደ ሰዎች ይተላለፋል። ከሰው ወደ ሰው የሚተላልፈው ደግሞ ከታመመው ሰው ደምና የሰውነት ፍሳሽ ጋር ሲነካኩ ነው። መጀመሪያ ላይ የኢቦላን ህመም ለይቶ ለማወቅ ያስቸግራል። በአንዳንድ የአፍሪቃ ገጠሮች ደም መሰጠት የለበትም የሚል እምነት ስላለ የኢቦላ በሽታን ለመመርመር የሚያስፈልግ ደም ማግኘት ከባድ ነው። በምዕራብ አፍሪቃ ይህን ያክል የኢቦላ መዛመት ሲታይ ለመጀመሪያ ጊዜ ነው። የመዛመቱ ደረጃም ሰፊ ነው። በሦስቱ ሀገሮች ከስልሳ በላይ ቦታዎች ውስጥ መኖሩ ታውቋል። ኢቦላ በሀገሮች መዲናዎች መግባቱ ሲሰማ የአሁኑ ለመጀመሪያ ጊዜ ነው። በሴራሊዮን መዲና ፍሪታውን፣ በላይበሪያ መዲና ሞንሮቪያና በጊኒ መዲና ኮናክሪ በሽታው ተገኝቷል። እነዚህ መዲናዎች ደግሞ ከውጭና ወደ ውጭ ሀገራት ህዝብን አሳፍረው የሚበሩ አይሮፕላኖች እንዳሏቸው ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ያስገነዝባል። ጽሁፉ አያይዞም የኢቦላን መዛመት የመገደቡ ተግባር በአንድ ሌሊት ሊሳካ አይችልም በማለት ያሳስባል። ኡጋንዳ ውስጥ ከሁለት ዓመታት በፊት ኢቦላ ገብቶ ከታመሙት 24 ሰዎች 17ቱ ሞተዋል። ከዛ በፊትም በሽታው ኡጋንዳ ገብቶ ስለነበረ የጤና ሠራተኞች ትምህርት ለማግኘት ችለዋል። በሽታው ከመዛመቱ ሁለት ዓመታት በፊት ሲዲሲ በሚል አህጽሮት የሚታወቀው የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ማዕከል ኢቦላን የመሳሰሉትን ህመሞች በጥናት ምርመራ ለይቶ እንዲታወቅ ለማድረግ እንዲረዳ በኡጋንዳ የቫይረስ ምርምር ተቋም ላብራቶሪ መሰረተ። ይህን እድል ባገኘችው ኡጋንዳ ሳይቀር ከሁለት ዓመታት በፊት በሀገሪቱ ገብቶ የነበረው የኢቦላ በሽታ ለ68 ቀናት ያህል ሊዘልቅ ችሏል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። What You Oh, <laughs> oh,